የታንዛኒያ ፖሊስ ቁጥራቸው አርባ አራት የሚሆን የኢትዮጵያ ሕገወጥ ፍልሰተኞችን በቁጥጥር ስር መዋሉን አስታውቋል። ፍልሰተኞቹ የተያዙት በሰሜን ምስራቅ የሀገሪቱ ግዛት ታንጋ በመባል የሚጠራ ስፍራ ላይ ሲሆን ቁጥጥር ስር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት ዓላማቸው ወደ ሀገሪቱ ዋና ከተማ ዳሬ ሰላም ማምራት እንደነበረ ተናግረዋል። የአካባቢው ፖሊስ አዛዥ ኮማንደር ማስኬላ ምሶዬ ስለ ጉዳዩ ሲናገሩ ፍልሰተኞቹ የተያዙት የተሳፈሩበት የጭነት መኪና በሸራ ተሸፍኖ ለመተንፈስ አየር በማያገኙበት አደገኛ ሁኔታ እንደነበር ተናግረዋል። ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኮልናል። ከኢትዮጵያ ነው የመጣ ነው። ዓላማችንም ሰርተን የምንተዳደርበት ሥራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው። ቀደም ሲል የሰማችሁት ሰለሞን ፍቅሩ የተባለ ኢትዮጵያዊ በቁጥጥር ስር በዋለበት ጊዜ ለታንዛኒያ ፖሊስ የተናገረውን ነው። ሰለሞን በታንዛኒያ ፖሊስ የተያዘው 43 ከሚሆኑ ሌሎች ኢትዮጵያውያን ጋር ነው። እሱም እንደተናገረው መነሻቸው የኢትዮ ኬንያ ድንበር ከተማ ሞያሌ ሲሆን ወደ ታንዛኒያ ሬሰ ከተማ ዳሬ ሰላም በማምራት ላይ ባሉበት ወቅት ነው በሰሜን ምስራቅ የሀገሪቱ ግዛት ታንጋ ውስጥ በአካባቢው ፖሊሶች ቁጥጥር ስር የዋሉት። የታንጋ ፖሊስ አዛዥ ኮማንደር ሚስኬይላ ሚሳዮ እና ሰለሞን የተያዙት በሁለት ቀናት ልዩነት መሆኑን ይናገራሉ። በታንጋ ግዛት ውስጥ ነገር ግን በሁለት የተለያዩ ቦታዎች በመጀመሪያ የተያዙት ኮሮጉዌ የሚባል ቦታ የደረሱ ፍልሰተኞች ሲሆኑ ሌሎች ደግሞ ሚሳምቢያዚ በመባል በሚታወቅ አካባቢ ነው። ከትላንትና ወዲያ ማለትም ማክሰኞ የተያዙት ኢትዮጵያውያን ፍልሰተኞቹን ከሞያሌ ድንበር ወስዶ ያጓጉዝ የነበረውም አሽከርካሪ በቁጥጥር ስር የዋለ ሲሆን ኢትዮጵያውያኑን ጭኖ የሄድ የነበረውም የጭነት መኪናውን ሸራ አልብሶ በመሸሸግ እንደነበር ኮማንደሩ ተናግረዋል። ዋሀሚያጊሀው ሀላሙ ዋሪ እነዚህ ህገወጥ ፍልሰተኞች ልክ እንደ ዕቃ ተጭነው በመወሰድ ላይ እያሉ ነው ኬላችን ላይ በፍተሻ የተያዙት። ወደ ዳሬ ሰላም እየሄዱ ምላንዲዚ እና ቻሊኒ መሀል አገኘ ናቸው። እዚህ ላይ ለአሽከርካሪዎች አንድ ግልጽ ሊሆንላቸው የሚገባ ነገር አለ። እነኚህን ፍልሰተኞች የታደግናቸው ድምፃቸውን በመስማት ብቻ ነው። የሄዱበት የነበረው መኪና በሸራ ስለተሸፈነ ህይወታቸው ለአደጋ የተጋለጠ ነበር። ስለዚህ እንዴት ነው አንተ መኪናህን በሸራ ሸፍነህ እንደዚህ የምትሄደው? እንዲህ ማድረግ አልነበረባቸውም። እነ ሰለሞንም አሁን ታንዛኒያ ታንጋ ውስጥ በአካባቢው ፖሊስ ቁጥጥር ሲሆኑ በህገ ወጥ መንገድ ወደ ታንዛኒያ በመግባታቸው ክስ እንደሚጠብቃቸው የግዛቱ ፖሊስ ኃይል አዛዥ ነግሯቸዋል። ባለፈው ጥር ወርም ቁጥራቸው ከሰማኒያ በላይ የሚሆኑ ኢትዮጵያውያን በታንዛኒያ ማላዊ ድንበር አካባቢ ተይዘው የነበሩ ሲሆን አሁን ቁጥጥር ስር ዋሉ የተባሉ ኢትዮጵያውያን ሲጨመሩ በታንዛኒያ እስር ቤት ውስጥ የሚገኙ ኢትዮጵያውያን ቁጥር ወደ መቶ ሀያ ይሻቅባል ማለት ነው። ወደ ታንዛኒያ በህገ ወጥ መንገድ ገብተዋል ስለተባሉ ኢትዮጵያውያንም የታንዛኒያ መንግስት ባለፈው ወር መጨረሻ አካባቢ ወደ ኢትዮጵያ መልሳቸዋለሁ ብሎ መግለጫ መስጠቱ የሚታወስ ሲሆን ወደ ሀገር የተመለሱ ኢትዮጵያውያን ወይም ሌላ እርምጃ ስለመወሰዱ በይፋ የተነገረ ነገር የለም። የአብዛኛዎቹ ኢትዮጵያውያን ፍልሰተኞች ዓላማ ታንዛኒያንና ሌሎች ሀገሮችን በማቋረጥ ደቡብ አፍሪካ መድረስ ሲሆን ይህን እልማቸውንም ለማሳካት እስከ ሁለት ሺህ የአሜሪካን ዶላር ለህገ ወጥ ደላሎች ወጪ ያደርጋሉ። የታንዛኒያ መንግስትም በተለይ ዘንድሮ በኢትዮጵያ ተከሰተ ከተባለው የምግብ እጥረት በኋላ ወደ አገሩ የሚገቡ ህገ ወጥ የኢትዮጵያ ፍልሰተኞች ቁጥር መጨመሩን ተናግሯል። ጉዳዩ በቀጥታ የሚመለከተው በኬንያ ናይሮቢ የሚገኘው የኢትዮጵያ ኤምባሲ በፊት ስለተያዙት ኢትዮጵያውያንም ሆነ አሁን ተይዘዋል ስለተባሉት በይፋ የሰጠው መግለጫ የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።